Voice of America. የኢትዮጵያና የግብፅ መሪዎች ጠቅላይ ሚኒስትር ኃይለማርያም ደሳለኝ እና ፕሬዚደንት አብዶልፋታህ ኤልሲሲ ሰሞኑን በግንባር ተገናኝተዋል። ኢኳቶሪያል ጊኒ ዋና ከተማ ማላቦ ውስጥ በተካሄደው የአፍሪካ ሕብረት መሪዎች ጉባኤ ጎን ሁለቱ መሪዎች ተገናኝተው ተወያይተዋል። ይህንን ባለፈው ሳምንት ሐሙስ የተካሄደውን የሁለቱን መሪዎች ውይይት ተከትሎ የግብፅ መገናኛ ብዙኃን ባወጡት ዜና ሀገሮቹ አንድ የጋራ ኮሚቴ በመጪዎቹ ወራት ውስጥ ለማቋቋም መስማማታቸውን ዘግበው ነበረ በህዳሴ ግድብ ላይ የሚመክር። ይሁን እንጂ በሰባት ነጥቦች ላይ መግባባት መደረሱን አንድ የኢትዮጵያ መንግስት ቃል አቀባይ ገልጸው የተባለው የጋራ ኮሚቴ መቋቋምን አስመልክቶ ግን ስምምነት የሚባል ነጥብ ላይ አለመደረሱን ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር ልዩ አማካሪ የሆኑትን አቶ ጌታቸው ረዳን ማምሻውን አግኝቼ አነጋግሬ ነበር። ጤና ይስጥልኝ አቶ ጌታቸውን፣ እንደምን አመሹ? እንደምን አመሽ ሰለሞን። ሰሞኑን የኢትዮጵያና የግብጽ ባለስልጣኖች በህዳሴ ግድብ ላይ የጋራ ኮሚቴ ለማቋቋም ስምምነት ላይ ደርሰዋል የሚል ዜና በግብጽ መገናኛ ብዙሀን ወጥቶ ነበር፣ እና ምን ያህል ነው እውነትነቱ? ይሄ በኢትዮጵያ መንግስት በኩል ውይይት ተደርጓል። በግብጹ ፕሬዚደንትና በእኛ ጠቅላይ ሚኒስትር መካከል በህዳሴ ግድብ ብቻ ሳይሆን በሌሎች ፖለቲካዊ፣ ማህበራዊ ጉዳዮች ላይ ሰፊ ውይይት ተደርጓል ማላ ውስጥ በህዳሴ ግድብም ላይ ሆነ በሌሎች ጉዳዮች ላይ የተደረሰ ስምምነት የለም። በሁለቱም ወገኖች አለን የሚሉትን በተነሱ ጥቅሶች ላይ አስተያየቶቻቸውን አቅርበዋል። በጋራ መግባባት የተደረሰባቸው ጉዳዮች አሉ። ከዚህ ውጭ ፎርማል የሆነ ከውይይት ተነስቶ ወደ ስምምነት ላይ ለመድረስ የተደረገ ጥረትም ስላልነበረ በዋናነት የሀሳብ ልውውጥ ነው የነበረው። በሀሳብ ልውውጡ ላይ ተመስርቶ በሁለቱ መሪዎች በኩል የጋራ መግባባት የተደረሰባቸው ጉዳዮች አሉ። ከእነዚህ ጉዳዮች መካከል ግን በህዳሴ ግድብ ላይ የጋራ ኮሚቴ ማቋቋም የሚል ነገር የለበትም። አልተነሳምም ማለት ነው ጉዳዩ ጉዳዩ ተነስቷል። ህዳሴ ግድብ ግብጽና ኢትዮጵያ መሪዎች ተገናኝቶ የህዳሴ ግድቡ ካላነሱ የሚገርም ነው የሚሆነው። አይደለም እሱን ማለት ሳይሆን የጋራ ኮሚቴውን የማቋቋም ጉዳይ ማለት ነው። የጋራ ኮሚቴ ሚስት የሚባል ኦልሬዲ በውይይቱ ላይ የጋራ መግባት የተደረሰባቸው ነገሮች አንዱ ምንድን ነው? በግብጽ መንግስት በኩል ከአሁን በፊት የኢትዮጵያ መንግስት ባቀረበው ሀሳብ መሰረት ግብጽ፣ ሱዳን እና ኢትዮጵያ የሚገኙበት የህዳሴ ግድብ በታችኞቹ ተፋሰስ ሀገሮች ላይ ሊኖረው ይችላል ተብሎ የሚገመተውን አሉታዊ ተጽዕኖ በሚመለከት ውይይት ለማድረግ የሚያስችል ትራይፓርታይት ፎረም ተቋቁሞ ነበረ። የሶስቱ ሀገሮች ማለት ነው። የግብጽ የሱዳን እና የሶስቱ ሀገሮች ማለት ነው። አዎ ግብጾች ከተወሰነ ጊዜ በኋላ ኢንተርናሽናል ፓኔል ኦፍ ኤክስፐርትስ የሚባለው ቡድን ሪፖርቱን አቅርቦ በሪፖርቱ ላይ መወያየት ከተጀመረ በኋላ አቋርጠው ወጥተው ነበረ። ስለዚህ ባለፈው ማላቦ ላይ በተደረገው የሐሙስ ሁለት ውይይት በጠቅላይ ሚኒስትራችንና በፕሬዚደንት አሲሲ በኩል ከተነሱት ጉዳዮች አንዱ ምንድን ነው፣ በግብጽ በኩል የተጀመረው ሶስትዮሽ ውይይት የህዳሴ ግድብን በሚመለከት ማቋረጣቸው ትክክል እንዳልሆነ፣ መቀጠልም እንደሚፈልጉ በዛ አጋጣሚ ገልጸዋል። እንግዲህ የጋራ መግባት ላይ ተደርሷል ስንል ቀጥለው ልኮቻቸውን ልከው በዚህ በዚህ በዚህ ቀን እንገናኝ የሚለውን ነገር በተግባር ሲያደርጉት ምናየው ነው የሚሆነው ማለት ነው በዚሁ በማላቦ ዝግጅት ላይ በሁለቱ መሪዎች መካከል በሰባት ዋና ዋና የሚባሉ ነጥቦች ላይ ስምምነት ወይም መግባባት ላይ ተደርሷል። ይሄ ትክክል ነው። እነዚያ ሰባት ነጥቦች ተነስተዋል። ይሄ ደግሞ የግብፅን የውሃ ተጠቃሚነት ማክበርን ይጨምራል። እዛ ከተጠቀሱት ጉዳዮች ውስጥ በነገራችን ላይ የወጣው በሁለቱ መሪዎች ውይይት ላይ ተመስርቶ የፕሬስ መግለጫ ነው የወጣው። ስለዚህ እንደ ስምምነት ተደርጎ የሚቀርቡ ከሆነ ግንዛቤያችን ላይ ችግር ይኖራል ማለት ነው። በማንኛውም ግን እዛ ውስጥ የተወሰኑ ነጥቦች እንዳሉ አውቃለሁ። ሰባት ነጥቦች በእርግጠኝነት ማስታወሳቸው አንዱ ምንድን ነው የኢትዮጵያ ህዳሴ ግድብ በግብፅ ላይ የተነጣጠረ ጥቃት ነው ብለው የሚያምኑ ግብፃውያንን በሚመለከት ከአሁን በፊትም ኮንሲስተንትሊ ላለፉት አራት ዓመታት ስንገልጸው እንደነበረ ሁሉ የህዳሴ ግድብ በግብፃውያን ላይ የተነጣጠረ አደጋ እንዳልሆነ፣ ጉዳትም እንደማይደርስ ግብፃውያኑ ተቀብለውታል የሚልም ዘገባ አለ። ተቀብለዋል። በነገራችን ላይ አንድ መታየት ያለበት አሁን በሁለቱ ውይይት ውስጥ ታይ አንድ ነገር ቢኖር በግብጾች በኩል ከአሁን በፊት የህዳሴ ግድብ ስራ መቆም የሚቻላለበት ይባል የነበረው አቋም ኮምፕሊትሊ ትርጉም እንደሌለው እንደተቀበሉት የሚያሳዩ መግባባቶች ነው የተደረሱት። ምክንያቱም በእነሱ በኩል ዋናው በህዝባቸው ዘንድ ስጋት የፈጠረው ነገር የህዳሴ ግድብ የግብፅን ህዝብ ሆን ተብሎ ውሃ ለማስጠማት የተደረገ ጥረት፣ እርሻዎቻቸውን ለማድረግ የተደረገ ጥረት ተደርጎ በስፋት ስለሚወራ ያ የፈጠረውን ስሜት ግምት በማስገባት በእነሱ በኩል ኢትዮጵያ መንግስት የጀመረው ስራ ላይ ሳይሆን ችግራቸው የኢትዮጵያ መንግስት የጀመረው ስራ ግብፅ ላይ እንደሚባለው እንደሚወራው እጅግ አጥፊ የሆነ አሉታዊ ተጽዕኖ ይኖረዋል የሚለው ነገር ላይ ነው እና በእኛ በኩል ዲዛይን ሲደረግም ጀምሮ ከዛም በኋላ ትራይላተራል ቀደም ያልነው ሶስትዮሽ ውይይት እንዲደረግ በኢትዮጵያ በኩል በቀድሞ ጠቅላይ ሚኒስትር መለስ ዜናዊ በኩል ይሄ ጥያቄ ሲቀርብም ጭምር ግድቡ ግብጾችንም ሱዳኖችንም ከመጉዳት ይልቅ የሚጠቅም እንደሆነ በግልጽ የታመነበት ስለነበረ በዚህ ላይ ተመስርቶ ኮንፊደንስ ቢውል ማድረግ አለብን። በጋራ መተማመን ላይ ተመስርተን መተጋገዝ እንጂ በህዳሴ ግድብ ላይ ተመስርቶ መጠነቋቆልም መጣላትም የለብንም የሚል የቆየ ኢትዮጵያ አቋም የተንጸባረቀበት መድረክ ነው የነበረው። ስለዚህ በዋናነት የተደረሰበት መግባባት ቢኖር በኢትዮጵያ በኩል አዲስ የተሰጠ ሪአሹራንስ ወይም አዲስ የተሰጠ ቃል ሳይሆን ከአሁን በፊትም ሲባል እንደነበረው የህዳሴ ግድብ የግብፅንም የሱዳንንም ጥቅም አደጋ ላይ የማይጥልና ይልቁንም በጋራ ተጠቃሚነት ላይ በተመሰረተ አስተሳሰብ ከገመገብ ነው ሁለቱንም ሀገሮች የሚጠቅም እንደሆነ ግብጾችም ቢሆን ፈልገውም ሳይፈልጉም የተገነዘቡት መሆኑን የሚያሳይ ነው የነበረው። አሁን ከመሪዎቹ ስብሰባ በኋላ መቼ ይጀመራል እንደገና ይሄ የሶስቱ ወገኖች ንግግር ብሎ ያስባሉ እንግዲህ ስለ የወጡት ግብጾች ናቸው። ግብጾች በፕሬዝደንት አሰሲ በኩል የተነሳው ነገር ቢኖር ይሄ ትራይላተራል ውይይት መቀጠል እንዳለበት እንደሚስማሙ ይመስለኛል። ከሶስት ወር ባላነስ ጊዜ ውስጥ ይህን በሚመለከት ከራሳቸው ሰዎች ጋር እንደሚመክሩ ና ዞሮ ዞሮ ኳሱ እነሱ ሜዳ ነው ያለው። እንዳልኩ በሱዳን ና በኢትዮጵያ በኩል ውይይቱን ሁለት ዙር ሶስተኛ ዙርም ተገናኝተው ነበረ። በሶስተኛው ዙር በአጋጣሚ ግብጾቹ በመቅረታቸው የተቋረጠ ነገር ነው የምሆነው። ስለዚህ ለመቅረብ ና ለመወያየት እስከተስማሙ ድረስ ሶስት ወርም አንድ ወርም የሚጠይቅ አይመስለኝም። በእኛ በኩል የተለየ ዝግጅት የሚጠይቅ ስለሆነ ምክንያቱም ከመጀመሪያው ጀምሮ የህዳሴ ግድብ በግብፅም ሆነ በሱዳን ላይ ሊኖረው የሚችለው ተጽዕኖን በሚመለከት ብዥታም ኖሮ ስለማያውቅ የተለየ ዝግጅትም ስለማይጠይቅ የተለየ ሳይንሳዊ ትንታኔም ስለማይጠይቅ ነገም ስብሰባ እናርግ ቢሉ የማንልክበት ምክንያት አይኖርም። የናይል ተፋሰስ ሀገሮች የሚኒስትሮች ምክር ቤት ስብሰባ በቅርቡ ካርሱም ላይ ተደርጎ በነበረበት ጊዜ የግብፅ ዴሌጌሽን የቀድሞ አቋሙን ይዞ እንደሚቀጥል ነበር የተናገረው። ምንም እንኳን አዲሱ ፕሬዚደንት ኤልሲሲ ወደ ንግግር መግባት እንፈልጋለን ቢሉም ይሄ አቋማቸው በዚህ ስብሰባ ተቀይሯል ማለት ነው። ሲኤፍኤን ወ ኮምፕሬንሲቭ ኮፐሬቲቭ ፍሬምወርክ አግሪመንት የሚባል በሚመለከት አሁንም የግብጾች አቋም ተቀይሯል ብለን አናምንም። በዚህ መድረክም ላይ ቢሆን ያሉት ነገር ቢኖር በእኛ በኩል ሲኤፍኤን በሚመለከት ከአሁን በፊት ያራምዱት የነበረው እጅግ በጣም ጠንካራ የሆነ አሉታዊ አቋም በድሮ መልኩ ይቀጥላሉ የሚለው እርግጠኛ ሆኖ መናገር አይቻልም። ግን በጉዳዩ ላይ ግን አቋሙ አሁንም የቀጠለ ሊሆን እንደሚችል መገመት ይቻላል። በዋናነት ግን አሁን ቅድም እንዳልኩ የናይል ተፋሰስን በሚመለከት አይደለም ኢትዮጵያና ግብጽ የተወያዩት። የናይል ተፋሰስን በሚመለከት ኢትዮጵያና ግብጽ በተለየ መልኩ ባይላተራሊ ሊያደርጉት የሚችሉት ውይይት የለም። ምክንያቱም ኢትዮጵያና ግብጽ በናይል ተፋሰስ ዙሪያ ያላቸው ልዩነትም ሆነ አንድነት ሊስተናገድ የሚገባውም የሚችለውም በሲኤፍኤ ማዕቀፍ ውስጥ ብቻ ስለሆነ ማለት ነው። ስለዚህ ከግብጾች በኩል የሚጠበቀው በእንደዚህ አይነት ጉዳይ ላይ ሰፊ የሆነ ውይይት ማድረግ የፈለጉ እንደሆነ በዋናነት የሲኤፍኤውን ማዕቀፍ ፈርመው በዛ ማዕቀፍ ስር መወያየት ይጠበቅባቸዋል። የናይልኮም ስብሰባ ለየት ያለ ነው። ከሲኤፍኤ ውጭ የሚታይ ነገር ነው። የናይልኮም ኦረዲ ካሁን በፊት በነበረ ሁሉም ሀገሮች በሚሳተፉበት የናይል ቤዝን ኢኒሽቲቭ በሚባለው ማዕቀፍ ስር የሚካሄድ ስለሆነ እዛ ቦታ ላይ መሳተፋቸው ብዙም የሚያስገርም አይሆንም። ግን ሲኤፍኤ እንደ ሲኤፍ ኮኦፐሬቲቭ ፍሬምወርክ አግሪመንት የሚባለው የትብብር ሁሉም ሀገሮች እሱ ማዕቀፉ የትብብር ማዕቀፉ ስድስት ሀገሮች ተቀብለውታል፣ ፈርመውበታል። ግን አንዳንዶቹ አላጸደቁትም። ናይል ቤዝን ኢኒሽቲቭ ላለፉት አስራ አራት ዓመታት በሁሉም የናይል ተፋሰስ ሀገሮች ዘንድ እንደ አንድ የመወያያ ማዕቀፍ ተደርጎ ይቆጠር የነበረ አሁንም የቀጠለ እንትን ነው ሁለት ኮምፖነንቶች ያሉት የኢስተርን ናይል የሚባለው ሱዳን ኢትዮጵያንና ግብፅን የሚያጠቃልለው ሌሎቹን ተፋሳስ ሀገሮች የሚያጠቃልል ሌልሳፕ የሚባል አለ የናይል ኢኳቶሪያል ሪጅን የሚባል ስለዚህ በዛ ማዕቀፍ ስር ነው አሁን ካርቱም የተደረገው ውይይት የተደረገው ህዳሴ ግድብን በሚመለከት ግን የሲኤፍኤም የናይል ቤዚንም የግብፅም የኬንያም የሩዋንዳም ፈቃድ ሳያስፈልገው በኢትዮጵያ መንግስትና ህዝብ ተነሳሽነት የተጀመረ ፕሮጀክት ነው ስለዚህ ያም ፕሮጀክት በሚመለከት በኢትዮጵያ መንግስት በኩል ይሄ ግብፅንም ሱዳንንም ሊያስደነግጣቸው አይገባም። ስለዚህ ኮንፊደንስ ቢውልድ ለማድረግ እንዲቻል መተማመን ለመፍጠር እንዲቻል በዓለም አቀፍ ባለሙያዎች የተዋቀረ ሦስቱም ወገኖች የሚሳተፉበት ኮሚቴ ይቋቋም የሚል ሀሳብ በኢትዮጵያ በኩል የቀረበው ያ ኮሚቴ የተቋቋመበት ዋናው ምክንያት ከዲዛይኑ ጀምሮ ዓላማውንም ግምት በማስገባት በተግባር መሬት ላይ ያለውን እውነታ በትክክል በመገንዘብ ግብጾች ሊበረግጉ አይገባም፣ ይልቁንም መተባበር ነው የሚጠበቅባቸው፣ ሱዳኖችም ሊበረግጉ አይገባም፣ ይልቁንም መተባበር ነው የሚጠበቅባቸው ከሚል የተነሳ ነው የነበረው በዛ ጥረት ምክንያት ሱዳኖች በአሁኑ ሰዓት ግድቡ ይጠቅማቸዋል እንጂ ሊጎዳቸው እንደማይችል እርግጠኞች ሆነው ከፕሮባብሊ ከእኛም ባልተናነሰ ምናልባትም በበለጠ መልኩ በግድቡ ጠቀሜታ ዙሪያ ጠንካራ አቋም እያራመደ ያለበት ሁኔታ ነው ያለው። ስለዚህ ግብጾች ያቋረጡትን እንዲጀምሩ ፈቃደኝነታቸው ያሳዩበት አጋጣሚ ነበረ። ባለፈው ሐሙስ በሁለቱ መሪዎች መካከል የተደረገ ውይይት። በቅርቡ አንዲት የግብጽ የቴሌቪዥን ጋዜጠኛ ከአምባሳደር መሐመድ ድሪር ጋር የኢትዮጵያ አምባሳደር ካይሮ ማለት ነው ባደረገችው ቃለምልልስ ወቅት ተገቢ ያልሆኑ ናቸው የተባሉ ምግባሮችን አንጸባርቃ ነበር። እናንተ እንዴት ነው ያያችሁት? የኢትዮጵያ መንግስት አቋም የአምባሳደሩ አቋም ነው ማለት ነው። ግብጽ ካይሮ ያለ ኢትዮጵያ አምባሳደር የኢትዮጵያ መንግስትና ሕዝብ ወክሎ ነው መግለጫ የሚሰጥ። ስለዚህ የኢትዮጵያ የካይሮ አምባሳደራችን የአምባሳደር ማህሙድ ድሪራ አቋም የኢትዮጵያ መንግስት አቋም ነው ማለት ነው። ግን ያን ያክል አንዲት ጋዜጠኛ የወሰደችው አቋም ያን ያክል ትልቅ ትኩረት ተሰጥቶት ትልቅ ርዕስ መሆን የሚገባው ነው ብዬ አላምንም። በግብፃውያን መካከል በየትኛውም ሀገር እንደ ጋዜጠኛ ወክሎ አለሁ ከሚለው አስተሳሰብ ተነስቶ ከራሱ መንግስትም ጋር ሆነ ከሌላው መንግስት ጋር ያለውን ልዩነት ሊያንጸባርቅ የሚችልበት እድል እንደጠበቀ ሆኖ ማለት ነው። በግብፃውያን ውስጥ ያለውን ስሜት መንፈስ ከአባይ እና ከኢትዮጵያ ጋር በተያያዘ ያንጸባርቃል የዛች ጋዜጠኛ ስሜት እና መልእክት ብለው አያስቡም። ግብፃውያን አንድ ወርካ ስር ተሰብስበው አቋም አይወስዱም። ያው እንደሚታወቀው እንደ ማንኛውም ህዝብ ግልጽ ነው፣ የተለያዩ አስተሳሰቦች ይኖራሉ። ስለዚህ እሷ በግብጽ ህብረተሰብ ዘንድ የሚንጸባረቅን አንድ የሆነ አስተሳሰብ እንደምትወክል እርግጠኛ ሆነ መናገር ይቻላል። የግብፅ ማህበረሰብ ዘንድ ብቻ ሳይሆን ማህበረሰቡን አመራር ከተረከቡ የተወሰኑ ፖለቲከኞች ዘንድ ያለን አስተሳሰብ ሊወክል ይችላል። ከዛ በዘለለ ግን ስፔኪሌቲቭ ነው የሚሆነው። የሴቴቱን አቋም በሚመለከት የኢትዮጵያ መንግስትም ራስ ምታቱ ሆነበት በዚህ ጉዳይ ላይ አቋም ለመውሰድ ያን ያክል መዳከር ያለበት አይመስለኝም። አምባሳደሩ መልስ መስጠት የነበረባቸው ያደረጉበትም ዋናው ምክንያት የቃለ መጠይቁ ቀጥተኛ ቀጥታ ተሳታፊ ስለነበሩና የሴትቱ ምግባር በቀጥታ ሳቸውን አፌክት ያደርግ ስለነበረ ነው። ከዛ በዘለለ ትርጉም ሚሰጠው የሚገባ አይመስለኝም። አቶ ጌታቸውን አመሰግናለሁኝ። በኢትዮጵያና በግብጽ መካከል ያሉት ግንኙነቶች በተለይ በቅርብ ወራት አገም ጠቀም እያሉ የመካረርም የመርገብም አዝማሚያ እያሳዩ መቆየታቸው ይታወቃል። በ1929ና በ1959 ዓመተ ምህረት በአውሮፓውያኑ ለማቆጣጠር ተፈጽመዋል በተባሉ የግብፅ የሱዳንና የእንግሊዝ መንግስት ውል መሰረት ግብፅ ከ84 ቢሊዮን ሜትር ኩቢ አባይ ውሃ 55 ቢሊዮኑ ይገባኛል ብላ የምትናገር ሀገር መሆኗ ይታወቃል የተጨበጠ ውጤት ወይም ተግባር እስካሁን አይታይ እንጂ የአሁኑ የግብፅ ፕሬዚደንት ኤልሲሲ ወደ መንበረ ስልጣኑ ለመዝለቅ ውድድር ያደርጉ በነበረበት ወቅትና በኋላም ከኢትዮጵያና ከሌሎቹም የአፍሪካ ሀገሮች ጋር አብሮ የመስራት ፍላጎት እንዳላቸው እየገለጹ እንደሚገኙ ይታወቃል go away